the የብዝሃ ህይወት ጥበቃ የተወሰኑ አካባቢዎችን ለብሔራዊ ፓርክነት ከመመደብ ወይም በመመደብ ላይ ነው ይላል። የንግድና የትምህርት ተቋማት መከፈትም በሰሜን ኢትዮጵያ ያለውን የዓለም ቅርስነት የተመዘገበውን አካባቢ ለመንከባከብ እየረዳ እንደሆነ የአሜሪካ ድምፅ ዘጋቢ ፌዝ ላፒዴስ ዘገባ ያመለክታል። አዳነች ፍሳዬ ይዛ ቀርባለች። የሰሜን ተራራዎች ብሔራዊ ፓርክ የአፍሪካ ግራንድ ካኔን የሚል መጠሪያ አትርፏል። የአፍሪካ የዱር አራዊት ተቋም ፕሬዚደንት ካዱ ሰቢንያ ስለ ቅርሱ ታላቅነት ያብራራሉ። ለሀገሪቱ አያያዙ የሚከብድ ቅርስ ነው። የዓለም ቅርስም ነው። ስለሆነም ለሀገሪቱ ታላቅ ነው። ለኢኮኖሚዋም ወሳኝ ነው። በዓለም ማህበረሰብም ትልቅ ቦታ ይሰጠዋል። ጎብኚዎች በስሜን ተራራ ያሉትን ግመሬ ዝንጀሮዎችን የመሳሰሉ የዱር አራዊቶችን ለማየት ይሄዳሉ። በሀገሪቱ ብርቅዬ ከሆኑ የዱር አራዊቶች አንዳንዶቹ ይገኙባቸዋል። ይህ ለአካባቢው ኢኮኖሚ ገንዘብ ያስገኛል። ይሁንና የፓርኩ ብዝሃ ሕይወት በሰዎች ብዛት እየጨመረ መሄድ አደጋ ላይ ወድቋል። ይህን መሠረት በማድረግም የአፍሪካ የዱር አራዊት ተቋም በፓርኩ አካባቢ የጎብኚዎች ማረፊያን የመሳሰሉ የንግድ ቦታዎችን መመስረት ጀምሯል። ተቋሙ ከዚህ ከሚያገኘው ገቢ ለመሰረተው ትምህርት ቤት ያውለዋል። የአፍሪካ የትምህርት ክፍሎች አስተዳዳሪ ፐርን ባንክስ ስለ ፕሮግራሙ ያብራራሉ። መርሃ ግብራችን በትምህርት በኩል የአካባቢ የጥራት ጥበቃን ማበረታታት ነው። ስለሆነም አዲስ ጌ የተባለው ያንደኛ ደረጃ ትምህርት ቤት ለማህበረሰቡ የአካባቢው ጥራት ጥበቃ በር ይከፍታል። መጀመሪያ መሰረተ ልማቱን እንዘረጋለን። የአካባቢው ማህበረሰብ ጥራት ላለው ትምህርት ተደራሽነት እንዲኖረው ስንል መጀመሪያ መሰረተ ልማቱን እንዘረጋለን። ትምህርት ቤቱ ይሰራል ማለት ነው። የረጅም ጊዜ የፕሮግራማችን ተጽዕኖ የአካባቢ ጥራት ትምህርትንና የማስተማር ስልጠናን ከመሳሰሉት ፕሮግራሞች ጋር ይመጣል። የአካባቢ ጥራት ጥበቃው ትምህርት የፓርኩ የዱር አራዊት ጥቅምንና እነሱን የመንከባከብ አስፈላጊነት ያስተምራል። አስተማሪ ባንቻ አለም ጸጋ ስለ ዱር አራዊት ጥበቃው ጉዳይ ያብራራሉ። እነዚህም ብርቅዬ እንስሳቶች እንዴት መጠበቅ እንዳለብን እነዚህን ብርቅዬ እንስሳቶች ምን ጥቅም እንዳላቸው ያው ለተማሪዎች ትምህርት እሰጣለሁ እሰጥቻለሁ። እነዚህ ብርቅዬ እንስሳቶች ለሀገሪቱ በጣም ጥቅም አላቸው። እነዚህ ብርቅዬ ስለሆኑ ጎብኞች ይመጣሉ። እነዚህ ጎብኞች ብዙ ያው ገንዘብ ይሰጣሉ። ይህ ገንዘብ ደግሞ የሚጠቅመው ለምንድን ነው? ለትምህርት ቤት ግንባታ፣ ለጤና ኬላ ይሰራበታል። ያው ትምህርት ቤት ተገነባ ማለት ያው ትውልድ ተማረ ልጆች ተማሩ ማለት ነው። ስለዚህ ይህ ክበብ በጣም ጠቃሚ ነው ማለት ነው። ይህ ፕሮግራም የህዝቡ የኢኮኖሚውና የፓርኮቹን የወደፊት መጻኢ ዕድል ከፍ ያደርጋል።